radio Hagarinya report ነጥብ ስምንት ሚሊዮን ዓመት ያስቆጠረ የቀድመ ሰው የራስ ቅል አካል በአፋር ክልል ተገኘ። በአፋር ክልል አዲስ የተገኘው ቅሪተ አካል አውስትራሎፒቲክስ አናሚነሰስ በሚባል የቀድሞ የሰው ዝርያ ውስጥ የሚመደብ ሲሆን እስከ ዛሬ ስለ ዝርያው ያልታወቀውን የፊት የጭንቅላት ቅርጽ ለመጀመሪያ ጊዜ ያሳያል ተብሏል። አውስትራሎፒክስ አውስትራሎፒከስ አናሚነስ እና የሉሲዩም ድንቅኔ ዝርያ የሆነው አውስትራሎፒከስ አፋራንሲስ ግንኙነቱን በተመለከተ በበቂ ደረጃ መልስ ያስገኘ መሆኑ ተጠቁሟል። ቅሬታ አካሉ የተገኘው በአፋር ክልል ሚሌ ወረዳ ልዩ ስሙ ሚሮዳራ በተባለ አካባቢ ሲሆን ያገኘውም ወራንሶ ሚሌ ተብሎ በሚጠራው ስፍራ የቅድመ ሰው ዘር ጥናት ያካሄደው ዓለም አቀፍ ሳይንቲስት ቡድን ነው። እስካሁን ከሚታወቁት ከሀያ የማያንሱ የቅድመ ሰው ዘር ዝርያዎች መካከል አስራ ሶስቱ ኢትዮጵያ ውስጥ ይገኛሉ ተብሏል። አዲስ የተገኘው የራስ ቅል ቅሪት አካልም አገሪቱ የሰው ዘር መገኛ መሆኗን ዳግም ያረጋግጣል ተብሏል። ለሀጂ ሃይማኖታዊ ስርዓት ወደ መካ የተጓዙ ምዕመናንን ጨምሮ ለተጓዦች የምስጋና አቀባበል ያደረጉ አንድ መቶ ሰማኒያ ኢትዮጵያውያን ባለፈው ሳምንት በሳውዲ አረቢያ ጅዳ ከተማ የጸጥታ ኃይሎች በቁጥጥር ስር እንዳዋሏቸው ተዘገበ። በእንዲህ አይነት ሃይማኖታዊ ጉዞዎች ላይ መሰባሰብና ማመስገን የተለመደ መሆኑን በመጠቆም ክስተቱን ለመገናኛ ብዙሃን ያስረዱት የውጭ ጉዳይ ሚኒስትር የቆንስላ ጉዳዮች ዳይሬክተር ጄኔራል አቶ ዮሐንስ ሸዴ በስፍራ የተሰባሰቡ ህጋዊ መኖሪያ ፈቃድ ያላቸውን ሰዎች ጨምሮ ሁሉም በቁጥጥር ስር ውለዋል ብለዋል። ይሁን እንጂ በእለቱ በጀዳ በሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት ጉዳዩን በመከታተል ሰባ የመኖሪያ ፈቃድ ያላቸው ኢትዮጵያውያን ወዲያውኑ እንዲፈቱ ማድረጉን አስረድተዋል። አስር ያልተጓዦችና ሌሎች ታሳሪዎችን በተከታታይ ቀናት እንዲፈቱ ተደርገዋል ብለዋል። እስከ አንድ መቶ የሚደርሱ ኢትዮጵያውያን እስካሁን በቁጥጥር ሥር ይገኛሉ። ሆኖም ፈቃድ የሌላቸው በመሆናቸው ከሳምንት በኋላ ወደ ሀገራቸው እንዲመለሱ ይደረጋሉ ብለዋል አቶ ዮሐንስ። ከዚህ ውጪ ተጓዦችን ከነዋሪዎች ጋር ያገናኘ ስብሰባ ከማህበራዊ ሚና የገለለ ሌላ አላማ አልነበረም ሲሉ አክለዋል። ጉዳዩን አስመልክቶ የቆንስላ ጽፈት ቤቱ ስለ ክስተቱ መረጃ በደረሰው ወቅት አንስቶ የሃይማኖት አባታዎች፣ ዲፕሎማቶች፣ ምኗዋንና ታዋቂ ግለሰቦችን ያካተተ አጣሪ ኮሚቴ እንዲዋቀር በማድረግ ጉዳዩን የማጣራት ስራ የጀመረ በመሆኑ የኢፌዴሪ መንግስትም ጉዳዩን በቅርበት የተከታተለው እንደሆነ ለመግለጽ እንወዳለን ብሏል። የተዋቀረው የአጣሪ ኮሚቴም ጉዳይ መነሻ ምክንያት ለማወቅ እየሰራ እንደሚገኝ ቆንስላ ጽፈት ቤቱ ተረድቷል። የዘንድሮ የሀጂ ጉዞ ሀምሌ አምስት ቀን ሁለት ሺ አስራ አንድ አመተ ምህረት የተጀመረ ሲሆን አስራ አምስት ሺ የሚጠጉ ተጓዦች ወደ ስፍራ ማቀናታቸው አይዘነጋም። የሳኡዲ አረቢያ የሀጂ ሚኒስትር ለኢትዮጵያ የሀጂ ጉዞ የሰጠው ቦታ አርባ ሶስት ሺ ሶስት መቶ ሰላሳ ሰባት ቢሆንም ከዚህ ቀደም ከአስር ሺህ በላይ ምዕመናን ተጉዞ እንደማያውቁ ይነገራል። በሌላ ዜና በድሬዷ ከተማ የተከሰተው የችጉንያ በሽታ ወረርሽኝ ከአስራ አምስት ሺህ በላይ ሰዎች መያዛቸው ተገለጸ። በድሬዳዋ ከተማ ከሐምሌ ወር መጨረሻ ጀምሮ የተከሰተው የችጉንያ በሽታ በሸቃ ወረርሽኝ እስካሁን አስራ አምስት ሺህ አንድ መቶ ዘጠና ሁለት ታማሚዎች መመዝገባቸውን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋ ቅኝትና ምላሽ ተጠባባቂ ዳይሬክተር አቶ መስፍን ወሰን በተለይም ለኢቲቪ ተናግረዋል። በበሽታው ምክንያት ምንም አይነት ሞት እስካሁን አልተመዘገበም አቶ መስፍን አያይዘው ገልጸዋል። ችጉንያ በሽታ አብዛኛውን ጊዜ በሞቃታማ አካባቢ በምትራባ ኤደስ በምትባል ትንሽ ትንኝ አማካኝነት ከሰው ወደ ሰው የሚተላለፍ እንደሆነ ተነግሯል። ከፍተኛ ትኩሳት፣ የመገጣጠሚያ ህመም፣ የጡንቻ ህመም፣ ማስመለስና በሰውነት ላይ ሽፍታ መፍጠር ከበሽታ ምልክቶች ውስጥ ናቸው። አንድ ሰው በኤደስ ፈንትን ከተነከሰ ከሶስት እስከ አራት ቀን ውስጥ ምልክቱ ሊታይበት ይችላል። በድሬዳዋ ከተማ አስተዳደር በከተማዋ ከንቴ በሚመሩ ግብረ ኃይል ተቋቁሞ ወረርሽኙን ለመቆጣጠር እየተሰራ መሆኑንና በየቀኑ ስራዎችን እየገመገመ እንዳለ ተጠባባቂ ዳይሬክተሩ ገልጸዋል። ህብረተሰቡ የሚያጠራቀሙ ሪዝና በኋል ዜ ማድረግ የቤት ለቤት የኬሚካል ርጭት እና ያቆሩ ውሃዎችን ማፍሰስ ለትንኛው መራባት ምቹ ሁኔታ እንዳይፈጠር ለማድረግ ህብረተሰቡን ግንዛቤ እንዲኖረው የማድረግ ስራዎችንም እየሰራን ነው ብለዋል። ህክምናው በሁሉም የመንግስት ጤና ተቋማት እና የግል የህክምና ተቋማት እየተሰጠ እንደሆነም ተነግሯል። በተለይም ድሬዳዋ አካባቢ የሚገኘው ህብረተሰብ ውሃ ያቆሩ አካባቢ ሸመታ በማድረግ ሰውነትን የሚሸፍል ልብስ በመልበስ እና ቅባት በመቀባት እንዲሁም አጎበርን መጠቀም ወረርሽን ወረርሽኖ እንዲከላከል አቶ መስፍን ጠይቀዋል። የህመሙ ምልክት ሲታይም ወደ አቅራቢው ጤና ተቋም በፍጥነት በሚሄድ ህክምና መውሰድ እና ወደ ከተማው የሚመጡ የህብረተሰብ ክፍሎችም አስፈላጊውን ጥንቃቄ እንዲያደርጉ ባለሙያው አሳስበዋል። በሌላ ዜና የደቡብ ክልል አዲስ ፕሬዝዳንት ይሾማል ተባለ። ከስምንት ወራት በኋላ የሚሰበሰበው የደቡብ ክልል ምክር ቤት ዛሬ ነሐሴ ሀያ አራት ቀን ሁለት ሺህ አስራ አንድ ዓመተ ምሕረት በሚያደርገው ፕሬዝዳንት ነው ዛሬ በሚያደርገው ስብሰባ ነው አዲስ ፕሬዚዳንት እንደሚሾም የተነገረው። ከአንድ አመት በፊት አቶ ደሴ ዳልኬን በመተካት የክልሉ ርዕሰ መስተዳድር የሆኑት አቶ ሚሊዮን ማቴዎስ ከርዕሰ መስተዳድር እነታቸው ተነስተው በሚኒስተር ማዕረግ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ወይም ኢህአዴግ ምክር ቤት ጽህፈት ቤት የዲሞክራሲ ማዕከል ዋና አስተባባሪ ሆነው እንደሚሾሙ ተነግሯል። ሰኔ አስራ ዘጠኝ ቀን ሁለት ሺ አስር ዓመተ ምህረት የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ወይም ብሄድን ባደረገ የአመራር ሽግሽግ የቀድሞ የመከላከያ ሚኒስትራቱ ሲራጅ ፈጊሳን ሲራጅ ፈጊሳን በመተካት ነበረ። አቶ ሚሊዮን የንቅናቄው ምክትል ሊቀመንበር በመሆን የተመረጡት። በተመሳሳይ የብሄድን የሥራ አስፈጻሚ ኮሚቴ አባል የነበሩት አቶ አቶ አብርሃም ማርሻሉ ጌታውን ዶክተር ጌታውን ጋር ረዳውና አቶ ክፍሌ ገብረ ማርያም ማስጠንቀቂያ የተሰጣቸው ሲሆን አቶ ደሴ ዳልኬ ደግሞ ከስራ አስፈጻሚ ኮሚቴ ወደ ማዕከላዊ ኮሚቴነት ዝቅ እንዲሉ በንቅናቄ መወሰኑ ለማወቅ ተችሏል። ከአሁን ቀደም የማደልና ኤነርጂ ሚኒስትር በመሆን ያገለገሉት አቶ መለስ ለክልሉ ምክር ቤት በፕሬዚዳንትነት ሊሾሙ እንደሚችሉ ምንጮች እየጠቆሙ ነው። አቶ መለስ በአሁኑ ወቅት በሚኒስትር ማዕረግ የኢህ ዲሞክራሲ ማዕከል ምክትል ዋና አስተባባሪ በመሆን በመስራት ላይ ይገኛሉ። የፌዴራሉ መንግስት ጨምሮ ሁሉም የክልሎች ዓመታዊ በጀታቸውን የምክር ቤቶቻቸው አጽድቀው ወደ ስራ የገቡ ቢሆንም የደቡብ ክልል ምክር ቤት ግን ባለመሰብሰቡ ክልሉ በጀት ሳያጸድቅ አዲሱን የበጀት ዓመት መጀመሩ በርካቶችን ሲያነጋግር ቆይቷል። በመሆኑም በዛሬው ስብሰባ የክልሉን የሁለት ሺህ አስራ ሁለት ዓመተ ምህረት በጀት ማጽደቅ አንዱ አጀንዳ እንደሚሆን ተጠቁሟል። የምክር ቤቱ ስብሰባ ከመጀመሩ የምክር ቤቱ አባላት በሐዋሳ ከተማ በክልሉና በሀገራዊ ወቅታዊ ጉዳዮች ላይ የምክክር ስብሰባ ሰሞኑን ስለማካሄዳቸውም እየተነገረ ይገኛል። የምክክር ስብሰባውን በመምራት ላይ ያሉት አቶ መለስ አለም እንደሆኑ ነው ለማወቅ የተቻለው። በመጨረሻም ጠቅላይ ሚኒስትር አብይ አህመድ የኤዚያን የሰላም ሽልማት አሸናፊ ሆኑ። በቡድን ሰባት ሀገራት ስብሰባ ላይ ለመሳተፍ ጃፓን የተገኙት ከዚያም ቀደም ሲል ደቡብ ኮሪያን ጉብኝት ያከናወኑት ጠቅላይ ሚኒስትር አብይ አህመድ አሸናፊ መሆናቸው የተገለጸው በዚህ ሳምንት ነው። በጀርመን የፍራንክፈርት ከተማ የሚገኘው የፍራንክፈርት የሰላም ጥናት ማዕከል ነው ሽልማቱን ለጠቅላይ ሚኒስትር ዶክተር አብይ አህመድ የሚሸልመው ተብሏል። የፍራንክፈርት የሰላም ጥናት ማዕከል ሰሞኑን እንዳስታወቀው ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያና በኤርትራ መካከል ታሪክ ታሪካዊ ያለውን የሰላም ስምምነት በመፈጸማቸው ነው የሄሲያን የሰላም ሽልማት አሸናፊ የሆኑ ተብሏል። ጠቅላይ ሚኒስትሩ በመጪው መስከረም አስራ ሁለት ቀን ሁለት ሺ አስራ ሁለት ዓመተ ምህረት ሽልማታቸውን እንደሚቀበሉ የፍራንክፈርት የሰላም ጥናት ማዕከል በድረገጹ ገልጿል። ሽልማቱ ሀያ አምስት ሺ ዩሮ የገንዘብ ስጦታን እንደሚጨምርም የጀርመን ድምፅ ሬዲዮ ዘገባ ያመለክታል። በኢትዮጵያና በኤርትራ መካከል ለሀያ ዓመታት የዘለቀውንና የበርካቶችን ሕይወት የቀጠፈውን ግጭት በተደጋጋሚ ሲያገረሽ ቆይቷል ያለው የፍራንክፈርት የሰላም ጥናት ማዕከል በቅርቡ ሰላማዊ ፍጻሜን አግኝቷል ብሏል። በኢትዮጵያና ኤርትራ መካከል የሚደረግ እርቀ ሰላም ለዜጎቻቸውና ለምስራቅ አፍሪካ አስተዋጽኦ እንደሚኖረውም የሰላም የጥናት ማዕከሉ እምነቱን ገልጿል። ኤስቤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Tell us what you think. Rate this podcast on iTunes. It helps other people to find us.